በኦሮሚያና በሶማሌ ክልሎች መካከል እየታየ ያለው ግጭትና ጥቃት የብዙ ኢትዮጵያውያንን ሕይወት በልቷል። ብዙ የደካማ ገበሬዎች፣ ከብት አርቢዎችና ነጋዴዎችን ጥሪትና ንብረት አጥፍቷል። የዜጎችን ሥነ ልቦና፣ የሀገሪቱን ደህንነት ተፈታትኗል። ይህ ግጭት ለዓመታት የነበረ የአጎራባች ቀበሌዎች ድንገተኛ ግጭት ወይም የሀብት ቅርምት ወይም የውሃና ግጦሽ ሽሚያ መቆራቆስ አይደለም። እንዲህ ዐይነት በሁለት የፌዴራል አስተዳደሩ አቻ አባላትና የመንግሥቱ አካላት የሆኑ ክልሎች መካከል የተጫሩና መብረጃ አጥተው የቆዩ ትንቅንቆች ሀይ ባይ ገላጋይ የሌላቸው የመሰሉ የሁከት አድራጎቶች በሀገሪቱ ታሪክ ታይተው የማይታወቁ ከመሆናቸው ጋር ብዙ ሰው አስደንግጠዋል። ብዙ ሰው አሳዝነዋል፣ አስደምመዋል። ዛሬ የሁለቱም ክልሎች ርዕሳነ መስተዳደር በስተመጨረሻ አጠገብ ላጠገብ ተቀምጠው ሰበቡ እስካሁን በግልጽ ባልተነገረ ምክንያት ለፈሰሰው የንጹሐን ደም፣ ለጠፋው ሕይወት፣ ለደረሰው ጅምላ መፈናቀል፣ ለወደመው ንብረት፣ ለተጎዳው ሞራል ቁጭትና ሐዘናችንን እንገልጻለን ብለዋል። የሌላ ሀገር የሆነ ባህል ብለውታል። የሶማሌው ፕሬዚደንት አብዲ መሐመድ ዑመር ይህን ያህል መፈናቀል አልነበረም እስከዛ ድረስ። ከዚህ በፊት በአንድ አካባቢ ግጭቶች በሚነሱበት ጊዜ የተወሰነ በድንበር አካባቢ መፈናቀሎች ይኖሩ ነበረ። ግን በሶማሌ ክልል ውስጥ ውስጥ የሚኖሩ ከተማዎች በስጋት ገብቶ አያቅም ነበር። በኦሮሚያ ውስጥ የሚኖሩ ሶማሌም በስጋት ውስጥ ገብቶ አያቅም ነበር። አሁን ግን የአወዴ ኢንሲደንት በኢትዮጵያ ያልታየ የኦሮሞ ካልቸር ያልሆነ የሶማሊያ እና የኢትዮጵያ ካልቸር ያልሆነ ነገር ተፈጠረ ማለት ነው። ለምሳሌ ኦሮሞ በመሆን ማፈናቀል፣ ኦሮሞ በመሆን ብቻ ምንም ሳያጠፋ ማፈናቀል፣ ኦሮሞ ሶማሌ በመሆኑ ብቻ ያለ ምንም ምክንያት ሳይፈጠር አወዴ ላይ ከድንበር ግጭት ውጪ ኢቪን እንደውም ለሰላሳ አመት የኖረ ምስቶቻቸው በሙሉ ኦሮሞ የሆነው ማለት ነው የተጋባ መሆኑን የኦሮሞ ሕዝብም እዛ ላይ ከፍተኛ የማደን ስራ ሰርተዋል። ህዝቡ ማለት እዛ ላይ የተፈጠረው ለየት ያለ እንትን ነው። በጣም በቃ እንደ ክልል ከፍተኛ ሀዘን ነው የተሰማን። ድርጊቶች የኦሮሞ ካልቸር ድርጊት ያልሆነ የሶማሌ ካልቸር ድርጊት ያልሆነ ለየት ያለ የሌላ አገር ካልቸር የሆነ ግጭቶች መቆም አለበት፣ መቆም አለበት። ሰው ምንም ሳያጠፋ በኦሮሞ ምክንያት መጎዳት አለበት። ኦሮሞ ስለሆነ ብቻ መጎዳት አለበት። ሶማሌ በመሆኑ ብቻ መጎዳት አለበት። የኦሮሚያው ፕሬዚደንት ለማ መገርሳም ተመሳሳይ ሀሳብ ሰንዝረው የሁኔታው አዝማሚያ ለአጠቃላይ ሀገሪቱም አደገኛ እንደሆነ አሳስበዋል። ተጠያቂ የሚባለው ሕግ ፊት መቅረብ አለባቸው ብለዋል። በግፍ በንጹሀን ዜጎች ላይ የደረሰው ግድያ አለ በሶማሌ ወንድሞቻችንም ላይ፣ በኦሮሞ ቤተሰቦቻችንም ላይ ይሄ የደረሰው አሰቃቂ ግድያ እጅግ ያሳዘነን ሁላችንም የምናወግዘው እኩይ ተግባር በወዳኛ ወገንም በኦሮሞዎች ላይ የተፈጸመው ግድያ የሚሆን በሶማሌ ወንድሞቻችን ላይ የተፈጸመው ግድያ ግለሰቦች ወንጀል የላች የፈጸሙት ግድያ እንጂ በማንኛውም መስፈርት የሶማሌን ሕዝብ የማይወክል የኦሮሞንም ሕዝብ የማይወክል የሁለቱም ህዝቦች ታሪክና ባህልም ምንም የማያንጸባርቅ የግለሰቦች ወንጀል እና ድርጊት ስለሆነ ሁላችንም የምንኮንነው የምናወግዘው ተግባር ነው። ይሄ እንደተጠበቀ ሆነው ሆኖ ይህ ግጭት ብዙ ጉዳቶችን አድርሷል። ብዙ ጉዳቶችንም እያደረሰ እንደ ቀላል ሊታይ የሚችል ነገር አይደለም። ጉዳዩ ከድንበርም የዘለለ አጠቃላይ እንድምታው አጠቃላይ ሁኔታውን ስናይ አዝማሚያው አደገኛ ነው። ከድንበርም አልፎ አብሮ በሚኖሩ ህዝቦች ለዘመናት ተዋልደው ተፋቅረው ተባብረው የጋራ ማህበራዊ ሴትን አዳብረው ይኖሩ በነበሩ ህዝቦች መካከል ከቅራኔም አልፎ መቃቀርን ያ ለዘመናት የተገነባውን አንድነት ወደ ማፍረስ የሚወስድ አዝማሚያዎች እየታዩ ያሉ ስለሆነ አዝማሚያው እጅግ በጣም አደገኛ ነው። ይሄ ጉዳይ በዚህ መልኩ የሚቀጥል ከሆነ በሀገርም ላይ ሊያደርስ የሚችለው ጉዳት ቀለል አይሆንም። በዜጎቻችን ላይ የደረሰው የህይወት ጉዳት ብቻ ሳይሆን ታይቶ በማይታወቅ መልኩ በርካታ ከሃምሳ ሺዎች በላይ የሚሆኑ ዜጎችም ከኑሯቸው ተፈናቅለዋል። ከቀያቸው ተፈናቅለው ሜዳ ላይ ወድቀው ነው ያሉት። ይሄ እጅግ በጣም ከባድ ነው። ምንም ያህል የዕለት ጉርስ የዕለት አስፈላጊ ነገሮች ቢቀርቡለት ከህፃን እስከ አዛውንት ከኑሮው ከቄው ተፈናቅሎ ሜዳ ላይ ሲወድቅ ሊደርስ የሚችለው የሞራል ውድቀት እና ኪሳራ እጅግ በጣም ከባድ ነው ስለሆነ ይሄ ጉዳይ በአጠቃላይ ስናየው አዝማሚያው እጅግ በጣም ከባድ ስለሆነ ይሄን ጉዳይ ሁላችንም ተባብረን ተጋግዘን የምንችለውን ያህል ሁሉ ህዝባችንን ይዘን ሰርተን ማስቆምና ሰላምና ማረጋጋቱን ማምጣት ብሎም ህዝባችን ወደ ቀዬው ተመልሶ የተፈናቀለው ህዝባችን ለዘመናት ያፈራቸው አሴቶች አሉት፣ ንብረቶች አሉት፣ ንብረቱ ሳይነካበት ወደ ቀዬው ተመልሶ ህይወቱንም የሚመራበት በዚህ ውስጥ ደግሞ የሰውን ህይወት በማጥፋትም ወንጀል የሰሩ ግለሰቦችም ለህግ ቀርቦ የሚጠየቁበት እንዲሁም ማናቸውም በዚህ ውስጥ በቀጥታም ይሁን በተዘዋዋሪ እጃቸው በዚህ ግጭት ውስጥ ያስገቡ አካላትም እጃቸውን እንዲያስወጡና ከማንም ከምንም በላይ ደግሞ ይህንን ተግባርና ድርግት ህዝቡ እንዲያወግዝ ህዝቡ እንዲያወግዝ በማድረግ የሚመለከተን የሁለቱ ክልል መንግስታት፣ እንዲሁም የፌዴራል መንግስት፣ ከማንም በላይ ደግሞ ህዝባችን በዚህ ጉዳይ ላይ ለሰላሙ ከማንም በላይ መስራት ያለበት ህዝቡ ስለሆነ ይሄንን ተረባርበን ማስቆምና ማረጋጋት፣ የተፈናቀለው ወደ ቀዬው ተመልሶ ህይወቱን እንዲመራ ማድረግ ጊዜ የሚሰጠው ጉዳይ ስላልሆነ ይሄንን ማድረግ አለብን። በዚህ ሁኔታ ውስጥ ተጠያቂው ማን እንደሆነ ሁለቱም መሪዎች፣ ሌላ ሦስተኛ ወገን ሊኖር እንደሚችል ስሜት ከሚፈጥር ሐሳብ በስተቀር በመንግሥቶቻቸው ደረጃ ይሰነዘሩ የነበሩ የመወነጃጀል ንትርኮችን ምንጭ አልነኩም፣ አልደፈኑም። ሁለቱም በግልጽ ኃላፊነትን አልወሰዱም። ሁለቱም በግልጽ አንደኛው ሌላኛውን አልወነጀሉም። የሶማሌ ክልል መንግሥት ቃል አቀባይ ግን ቀደም ሲል አድርገውታል። በኦሮሚያ ከፍተኛ አመራር የሚመራ ድርጅት ነበር። ሲካሄዱ የነበረው ምንድን ነበር እሱ? ከዚህ አንጻር ድርጅቶችን ነው ነገረ ይህን ሰው ማን እንደሆኑ ሊጠቅሱልኝ ይችላሉ? ማን እንደሆነ የሚመሩት ዋናው የሚመራው የክልሉ ፖሊስ ኃይልን በመጠቀም የክልሉ ፕሬዝዳንት አቶ ለማ መገርሳ፣ አቶ አዲሱ ረጋሳ፣ የመንግስት ኮሚኒኬሽን፣ የክልሉ ጸጥታ ኃይል በተለይ ደግሞ በመስከረም ሁለት በአሁኑ በክልሉ ብላክ ዴይ ወይም የሀዘን ቀን ተብሎ ጄኖሳይድ የተካሄደበትን ቀን ሲመራ የነበረው የሀረር ጌልዞን ኃላፊ አቶ መልአኩ። እነዚህ በአጠቃላይ በተለያየ ሁኔታ እነዚህ ይህን ችግሮች እና የህዝብ ጭፍጭፋ ሲመረው የነበሩት አካላቶች ናቸው። አቶ ኢድሪስ የእርሶ መንግስት አቋም ነው የግል አቋሙ ነው? ይሄ ይሄን የክልሉ መንግስት አቋም ነው። የኦሮሚያ አቻቸው ይህንን አስተባብለው ያንን ያህል አይጠንክሩ እንጂ የግድያና የኃይል አድራጎቶች የሚፈጸሙት ከጅግጅጋ ባለስልጣናትና ታጣቂዎቻቸው እንደሆነ በግልጽ ተናግረዋል። አሁን እየተደረገ ያለው የሶማሌ ክልል ልዩ ፖሊስ የኦሮሞ ንጹሐን አርሶ አደሮችና አርብቶ አደሮች ላይ ደሃ ሰዎች ላይ የሚያደርሰውን ጥቃት ለመሸፈን ግጭቱን የህዝብ ለህዝብ ለማድረግ እየሞከሩበት ያለበት ሁኔታ ነው ያለው። የፌስቡክ ገጻቸው ላይም ገባችሁ ልታዩ ትችላላችሁ። አጠቃላይ ግጭት ቀስቃሽ የኢትዮጵያን አንድነት የሚያናጋ ህገ መንግስታዊ ስርዓቱን ሊልዝ የሚችል ተገቢ ያልሆነ ኃላፊነት ያልተሞላበት አይደለም ከመንግስት አመራር ከአንድ ተራ የመንደር ጎረምሳ የማይጠበቅ አይነት መግለጫ እየሰጡ ስለሆነ ይሄ ሊታረም ይገባል። ህዝባችንም ይህን ሁኔታ ሊገነዘብ ይገባል። የኦሮሞ ህዝብ ብቻ ሳይሆን ወንድማችን የሆነው የኢትዮጵያ ሶማሌ ህዝብም ይህንን እኩል የሆነ አካሄድ በደንብ መገንዘብ መቻል አለበት። ሀገራችን ሰላም ልትሆን ይገባል። እስካሁን ለደረሰው ጥፋት አጥፊ አካላት ለህግ ቀርበው የእጃቸውን ዋጋ የጥፋታቸውን ዋጋ በጥፋታቸው ልክ ማግኘት መቻል አለባቸው። ከአሁን በኋላ ደግሞ እስካሁን የተከሰቱ ጥፋቶች እንዳይደገሙ እንደ መንግስት ተባብረን ነው እንጂ መስራት ያለብን። እኔ የተከበሩ የክልላቸውን ፕሬዚዳንት አቶ አብዲም ጠርቼ በዘር ማጥፋት ልወቅሳቸው አልችልም። የተከበሩ አቶ እስማኤል ጓደኛይንም ጠርቼ ዘር ማጥፋት ነው ልላቸው አልችልም። የዞን አስተዳዳሪያቸውንም ጠርቼ ልል አልችልም ማለት ነው። ይሄ በወንጀልም የሚያስጠይቅ በጣም ኢሪስፖንስብል የሆነ አገላለጽ ነውና አቅጣጫዋም ምንድን ናት? አሁን እየተካሄደ ያለው በሰላማዊ መንገድ ህብረተሰባችን ችግሩን እንዳይፈታ ለማድረግ የልዩ ፖሊሱ እኩይ ተግባርና ወንጀል ሲጋለጥ ሲመዘዝ እነሱ ጋር እንደሚደርስ ስለሚያውቁ ህዝብን ለህዝብ ለማጋጨት ኢንስቲጌት እያደረጉ ያሉት አደገኛ አካሄድ ነው። ዛሬ የሁለቱም ክልሎች መሪዎች እነዚህን የመወነጃጀል ቃላት አላስተባበሉምም አላጠናከሩምም። በመካከላቸው ከፊታቸውም፣ ከአነጋገራቸውም የወዳጅነትም የመጠላላትም ስሜት አልታየም፣ አልተነበበም። ከሁለት ወራት በላይ የዘለቁት የወሰን አካባቢዎች ጥቃቶችና ግጭቶች ከደቡብ ሞያሌ አካባቢ እስከ ምሥራቅ ጭናቅሰን ባሉ የሁለቱም ክልሎች ወረዳዎች ወሰኖች ላይ የተቀጣጠሉና የተጋጋሙ ሆነው ቆይተዋል። የተደራጁና የታጠቁ ጥቃት ፈጻሚዎች የምስኪንና ንጹሐን ዜጎችን ሕይወት ሲቀጥፉና ኑሯቸውን ሲያተራምሱ፣ በከፍተኛ ደረጃ ያሉ መሪዎች አንድም ዝምታን አልያም መለሳለስን መርጠው ቆይተዋል። ዛሬ ግን ዜና ሰምተናል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስለ ሞቱት ሐዘናቸውን ገልጸዋል። ከሁለቱም የሀገር አዛውንት ጋር መክረዋል። ሁሉም መሪዎች ሲሉ እንደ ሰማ ነውም ጥፋተኞች ይጠየቃሉ። መቼ? እንዴት? መልሱን እስክናገኝ ጥያቄ እንደሆነ ይቆያል። ባላንጣ መስለው የቆዩት ክልሎች ፕሬዚደንቶች ግን የሰላምና መረጋጋት ጥሪ ከማስተላለፍ አልፈው ሁከቱ እንደሚቆም ማረጋገጫ አልሰጡም። በ1997 ዓ.ም ተካሂዶ ተጠናቀቀ የተባለ ውሳኔ ሕዝብ ዐሥራ ሁለት ዓመታትን ቆጥሮ ቂምና ቁርሾ ይዞ አመረቀዘ። መፍትሔው በጊዜ ባለመሰጠቱ አንድ ፍንጭ ነው። ሕዝቡ ሰላም ፈላጊ ነው። በተለይ የኦሮሞ ህዝብ ድንበር ላይ ያለው ህዝብ በኢትዮ ሶማሌ በኩል ያለውም ህዝብ ሰላም ፈላጊና አብሮ የኖረ በአንድነት በአንድ አስተሳሰብ ያለ የተዋለደ ነገም ወደፊትም አብሮ የሚኖር ህዝብ ነው። ስለዚህ ይሄ ህዝብ ሰላም ነው የሚፈልገውና ይሄ ህዝብ ተጠያቂ ነው የሚያሰኝ ነገር የለም። እኔ ግን መታየት አለበት ብዬ የማስበው ሪፈረንደሙ ከተካሄደ በኋላ የማካለል ስራዎች በአስቸኳይ ማለቅ ነበረባቸው። የማካለል ስራ ያለቀባቸው ቦታዎችም ላይ የሚመለከተው ገለልተኛ አካል በመሀል ገብቶ ሪፈረንደሙም ሲካሄድ እውቅና የሰጠው አካል በመሀል ገብቶ አንተ ትክክል አይደለም እዚህ ላይ መቆም አለብህ፣ አንተም ትክክል አይደለም ብሎ ትክክል ያለው ነው ላይ ህጋዊ እርምጃ መውሰድ አለበት ማለት ነው። ለምን እስካሁን አላደረገም ባለመሆኑ ነው ይህ ችግር እየሰፋ እየሰፋ የመጣው ማለት ነው። እንደ ኦሮሚያ ክልላዊ መንግስት ሪፈረንደም ከተካሄደባቸው ቀበሌዎች አንዲት ስንዝር የኦሮሞ ህዝብ ወደዛ ሄዶ ግጭት የፈጠረባቸው አንድን ቦታ የለም ማለት ይቻላል። ዞሮ ዞሮ ይህንን በዚያ አግባብ ማየትና መፍታቱ ለቀጣይም መፍትሄ መስሎ ነው የሚሰማው። ይህ ጉዳይ መፍትሄ እስካላገኘ ዘላቂ መረጋጋት በአካባቢው አይኖርም ይመስላል። የምስራቅ አረርጌ ዞን ዋና አስተዳዳሪ የአቶ መላኩ ፋንታ መልእክት እሰጥ አገባው ግን ሳምንቱን በከፍተኛ ደረጃ ቀጥሎ ሰነበተ። ለመሆኑ ልዩ ፖሊስ ምንድን ነው? ምን ነው ልዩ ፖሊስ ለሶማሌ ክልል ብቻ ልዩ ፖሊስ ሆነ? በማንስ ነው የተደራጀውና የሚታዘዘው? ይህ ልዩ ፖሊስ የሚንቀሳቀስባቸው ወሰኖቹ ከየት እስከየት ይሆኑ? ምንም እንኳ የሶማሌ ክልሉ ቃል አቀባይ አቶ ኢድሪስ በጥቃቱና በቀውሱ ውስጥ የልዩ ፖሊሱ እጅ የትም የለም፣ የሶማሌ ክልል ኃይሎች የትም ቦታ ጥቃት አልፈጸሙም እያሉ ቢከላከሉም ይህ ኃይል ከሶማሊያ ጭናቅሰንን ጨምሮ ከኦሮሚያ አጎራባች ወረዳዎችና ከተሞች እንዲሁም በዚያው በሶማሌ ክልል ውስጥ ይታያሉ በሚባሉ የመብቶችና የሰብዕና ረገጣዎች በርካታ ክሶች ይሰሙበታል። አወዳይ ላይስ እንዲያ አይነት መሪዎቹ እንዳሉት በግልጽም እንደሚታወቀው ኢትዮጵያዊ ያልሆነ ጭካኔና ሰላማዊ ሰዎች ላይ በኃይል መዝመት ከምን መጣ? ተጠርጣሪዎች ተይዘዋል። የሕግ ሂደት ይቀጥላል ተብለናል። የክልሉን መንግሥትና የፌዴራሉን ባለሥልጣናት ምላሾች፣ የባለሙያዎችን ትንታኔዎች ይዘን እንመለሳለን። ይህ የኦሮሚያና የሶማሌ ክልሎች ቁርቁስ ግን እዚያው ሀገሪቱ ውስጥ ከበላው የሰው ሕይወትና በአሥሮች ሺዎች የሚቆጠሩ ዜጎችን ከማፈናቀልና ከማንገላታት አልፎ ሶማሊያ ውስጥ ላሉ ኢትዮጵያውያን ደህንነት ጦስና ዳፋ የሆነ ከሀገር ውስጥ ችግርነት ወደ ድንበር ዘለል ስጋትነት እየተሸጋገረ ነው። ትናንት ምሽት ላይ ሶማሌላንድ ሃርጌሳ ውስጥ መውጫ መግቢያ ካጡ ኢትዮጵያውያን ሁለቱን አነጋግሬ ነበር። ጎሳ ጣሰው ረጋሳ ይባላሉ አንደኛው እኛ ማለት በዚህ ውስጥ የምንገኘው ስደተኞች ማለት ነው ቢያንስ በግምት ከሀያ ሺህ ስደተኛ ማያንስ ስደተኛ ነው ያለ ነው አርጌሳ ውስጥ አዎ ስድስት ቀናችን ነው። አብዛኛው ደግሞ ውጭ ላይ ወጣው የተደበደበ ሰው አለ። ወደ አባርሶ አካባቢ ኮንትሮል አካባቢ ሁለት ልጆች እንደተገደሉ ሰምተናል። እኛም ወደ ውጭ መውጣት አንችልም። ካለንበት ቦታ ራሱ አሁን ወጥተን አንድ ቦታ ላይ ነው ያለ ነው። ለምንድን ነው ወደ ውጭ መውጣት ማትችሉት? ኢትዮጵያ ውስጥ ማለት ወደዚህ ሀረርጌ አካባቢ ኢንፎርሜሽን እንደሰማ ነው እዛ ያሉት ሶማሌዎች ተገለዋል። ወንድሞቻችን ጨርሳችሁ እኛ ውስጥ እንዴት ትቀመጣላችሁ? ብለው እኛን እዚህ በጣም እያሳደዱን ነው። መውጣት አንችልም፣ መስራት አንችልም። በትልቅ ችግር ላይ ነው ያለ ነው ማለት ነው። ተገደሉ የሚሉት ሶማሊያውያን ሶማሌዎችን ነው ወይስ ኢትዮጵያውያን ሶማሌዎችን ነው? እነዚህ ማለት እዛ ሄደው ለንግድ ለጫት ሰራተኞች እዛ የሚሰሩት አጎታችን አክስታችን እዛ እጅ ተቆርጧል፣ የሚባል ነገር ነው ይህ ምናምን ሁኔታ እንደሆነ አላወቅንም። ያ ኢንፎርሜሽን እዚህኛ ውስጥ ተበተነ። እኛም ደግሞ የእኛን ቤተሰብ ጨርሳችሁ እኛ ውስጥ መቀመጣችሁን ብለው ነው። በኦሮሞ ልጆች ላይ ነው በጣም ያነጣጠረው። የኦሮሞ ልጆች ናቸው ልጆቻችን እዛ የጨረሱት፣ እኛ እናንተ ደግሞ በስደተኛ እዚህ ውስጥ ሆናችሁ መኖራችሉም እያሉ በዛ እያሳደዱን እየተደበደቡ፣ ባለንበት ቤት ራሱ ትናንት ማታ እኔ በጣም በትልቅ የጭንቅ ላይ ነው ያደርነው ማለት ነው። እናንተ ኦሮሞ ትሆኑ ሌላ ትሆኑ በምንድን ነው የሚያውቁት? በቋንቋችንን? ያውቃሉ ይጠይቃሉ? ኦሮሞ ነህ ወይ ምነህ ወይ እያሉ ይጠይቃሉ? ወይስ እንዴት ሊያውቁ ይችላሉ? ቋንቋችሁ ልጆቻችን ኦሮሚያ ቋንቋ ተናጋሪ ናቸው እና ሰፈር ያሉት ተከራይተን የምንኖሮች ሰዎች ያስነሱብናል፣ ማለት ነው የከተማውን ዱርዬዎች እንዳለ ያነሳሉ፣ ኦሮሞ እዚህ እየኖረ ነው እያሉ። ከዛ ከማያውቁብን ሌላ ቦታም ስንሄድ የባሰ ሆነ፣ ሸሽታችሁ የመጣችሁት ቤተሰባችን ጨርሳችሁ አትኖሩም ብለው ነው። አሁን ማለት አንድ ቦታውን ያለ ነው፣ አስራ አንድ ህጻናቶች ነው። አሁን የሜዛ ውጭ ያሉት ቢያንስ አራት አባወራዎች ናቸው። አንድ ቤት አሁን ተደብቀን ያለ ነው። ቤታችሁ ውስጥ እየገቡ ያናግሯችኋል? ቤታችሁ ውስጥ ገብተው ያጠቋችኋል ወይስ መንገድ ላይ ነው እንደዚህ አይነት ጥቃት የሚያደ እስከ ቤት እስከ ቤት መካሁለት ወደ ውጭ ማ ወጥተን መስራት አንችልም። የተለያዩ ደግሞ ለልጆቻችን ከሾፕ ላይ አንዳንድ ነገር ገዝተን መጠቀም አንችልም። የተለያዩ ቬጂቴብል ያሉበት አካባቢ መሄድ አንችልም። አሁን ለስድስት ቀን ማለት ነው ቤት ተቀምጠና ምንም ነገር ሳንበላ ሳንጠጣ እየተቀምን ያለ ነው። የሶማሊላንድ የጸጥታ ኃላፊ ጥበቃ እንዲደረግላቸው አዝዣለሁኝ ብለው ነበረ። የሚደረግላቸው ጥበቃ የለም ከመንግስት በኩል። አርጌሳ በጣም ሰፊ ከተማ ናት። በሰፊነቱ የተነሳው አንዳንድ ቦታ ጥበቃ ይባላል በእኛ በኩል ዝም ምንም ያለው ነገር የለም። እነዚህም አሁን አብረን ያለነው ስደተኛ ናቸው። እንደውም ለየሚኒስቴር ራሱ ደውለ ምንም መፍትሄ አሰጡንም። ዝም ያሉን የመጣልን ጥበቃ ምንም ነገር የለም። በእናንተ አካባቢ የሚንቀሳቀሱ የጸጥታ ሰዎች ፖሊሶች የሉም? አላየንም። ምንም ፖሊሶች ያየነው ነገር የለንም። ወጣ ካልንማ አንተማ ኢትዮጵያዊ ነህ አይደለም? አንተ ኢትዮጵያዊ አይደለች ስለዚህ በዛ ያክል እንደውም ኢትዮጵያ አንድ የሆነ አበሻ ልጅ ራሱ ጸጉር ቤት ያለው ማታ አጠጋባችን ከኛ በታች ተደብድቦ ሕይወቱም መትረፉም አናውቅም። ሌሎቹም ደግሞ እንደውም ከዚህ ወስደው በውጫሌ ላይ ወስደው ወደ ኢትዮጵያ የሄዱ ልጆች አሉ ሲባል ነበር የሰማነው። እነዚያ ልጆች እንደውም እንደተገደሉ ግማሾቹ ሲሸሹ እንደተመጡ የሚባል ነገር ሰምተናል። ባለ ሶስት ህፃን፣ ባለ አምስት ህፃን፣ ባለ ስድስት አጠቃላይ ፋሚሊ ነው አንድ ቦታ ነው ያሉት። አሁን ምንም ሳይበሉ አሁን ስድስት ቀናቸው ነው። አስራ አንድ ልጆች ናቸው ህጻናቸው ፋሚሊ፣ ምንም ምግብ ውሃ ምናምን የላቸውም። መውጣት አንችልም ሰለሞን ማለት በጣም ትልቅ ታርጌት ነው። መውጣት አንችልም። እኔ አሁን ከወጣሁ በኋላ ቢያንስ ለዮቴ ነው አምልጬ እንደውም የተመለስኩት ማለት ነው። እኔን በራሴ በኩል መውጣት አንችልም። ማን ነው ግን በትክክል ጥቃት የሚያደርስባችሁ እገሌ የምትሉት ክፍል አለ? እና ትንሽ ትልቅ ነዋሪው ነው በመንግስት አካል ሳይሆን ነዋሪው ነው ማለት ነው። ያ ኢትዮጵያ ውስጥ ያለቁ ሱማሌዎች ወደ አስራ ስምንት ሱማሌዎች ናቸው የእነሱ ዘሮዎች ናቸው እዚህ ውስጥ ያሉት ማለት ነው። የእነሱ ዘሮዎቻችን ኢትዮጵያ ውስጥ ያሉት ጨርሳቸዋል። እኛ ደግሞ በዚህ ቦታ እንጨርሳቸዋለን ነው። ወደ ላይ መሄድ አንችልም። ወደ ላይ መሄድ አንችልም። ክንፍ ኖረ ወደ ላይ በረን። ወይም የሆነ ቦታ ወደ ገጠር ብንሄድ ደግሞ የባሰ እራሱ ገበሬ ምንም ማለት አንችልም። ወደ ኢትዮጵያ ንድ ብንሄድ ራሱ ኦጋዲን ኦጋዲን ማለት ነው፣ ዛሬ የገደሏቸው ልጆች አሉ። ራሱ ወደ ኢትዮጵያ ቦርደር ላይ መረጃ ቦታ አተናል ማለት ነው። በቃ ለጸጥታ ክፍል ወይም ደግሞ ለዩኤንኤችሲአር ደውላችኋል። ዩኤንኤችሲአር ደውል ዛሬ ደውዬ ነበረ ለዩኤንኤችሲአር ስንደውል እኛም ሎካል ስታፎች ናቸው። ሎካል ስታፍ ስንደውል እኛ ምንም ማድረግ አንችልም ነው ፕሮቴክሽን ኦፊሰሮች ና ንቅብስን ማስት አካልም እኛ እና የሀገራቸው ዜጎች ናቸው ራሳቸው ሎካል ስታፍ የሚሰሩ ምንም ምንም እኛ የምናውቀው ነገር አናቅም ብለው ነው ቴሌፎን የዘጉብን። በተቻለ ለዓለም እንድትጨውልን ነው አንድ በአንድ በኢትዮጵያዊነታችን እና በአንድኛው ደግሞ በአንድ ሰው ልጅ መብት እንዳለው ለዓለም እንድትጨውልን ነው የምንፈልገው። ልጆች በዙሪያዋ ተሸማቀውና ተርበው የሚያስጨንቋትን እናትም አነጋግሬ ያለሁ ኦሊያ አብዲን ስሙ። በጣም በጣም በጣም ችግር ላይ ነን ያለኑ። ይኸ ስድስተኛ ቀናችን አስቆጠሩን። የጻል ልጆች ይዜን ምንም መንቀሳቀስ የለም። ምንም የምንበላ የምንጠጣ ነገርም የለም። በዚህ ላይ በድንጋይ ቀንና ማታ ልጆቻቸው እንደዚህ እያሰራሩ ነው ያሉት። የሚደርስላችሁ ማንም የለም። ምንም አንድ ሰው የሚደርሰን የለም። ከቤት ራሱ ያለንበት ራሱ ሊያባርሩን በቃ ትንሽ ጥቂት ነገር ላይ ናቸው ያሉት። ምንም መፍትሄም አማራጭም አላገኘንም። መውጣና መግባ የለንም የምንኖርበት ነገር የለንም። ሰርተን የምናድር ነበረ ተቀማጭ ነገር የለንም። እንደዛው ስቃይ እናቁም ያየነው ነው። ምንም ነገር ውጤታማ እና የሚጠብቀን ሰው የለንም። ማን ነው ግን በትክክል ይህንን ጥቃት እያደረሰባችሁ ያለው? ያው ከመጀመሪያም በቃ የሀገሪቱ መንግስት ነው። ከዛ ደግሞ ዳንግስቶች በቃ በከተማ ያሉት ናቸው። እንደዚህም የሚያደርጉ ነው ያሉት። የሀገሪቱ መንግስት ማለት ምን ማለት ሆነው እሱ ራሱ በቃ ምንም መፍትሄ አልሰጠንም በቃ እንደፈለጋችሁት በቃ ድብድብ ከሆነ በቃ ምንም ተጠያቂ የለውም የተገደሉትም አሉ ምንም የሚያደርግልን ነገር የለም እሱ ራሱ በቃ በሱ እሱም ችግር አለበት ሰው በሀገሪቱ መንግስት ራሱ ምን አድርጉ ነው የሚሏችሁ አሁን እናንተን መጀመሪያ ጊዜ በቃ ከሀገራችን እንድትወጡልን ብሎ ነበረ ከዛም ደግሞ ሆኖም ትንሽ ችግር በሰዎችው ላይ ኢትዮጵያ ላይ ችግር ደርሶባቸው ነበር ባለፈው ሳምንታት። እሺ ከዛ በቃ በዛ የተነሳ ደግሞ እዚህ ነገር ላይ ያሉትን የእኛ ሰዎች እዛ እንደዚህ ጥቃት ደርሶባቸው በሰላም ማውጣት የለባቸውም የሚሉ ነገር ላይ ነው የተነሱብን። ከመደመራ ምንም ሰላም የለንም በቃ በችግር ላይ ያለ ነው። የሚኪሳሪ ወደ አስራ አመት አስራ አምስት አመት ብንጠይቋቸውም ብንጮውም ምንም የሰሙ ሰዎች የሉም። እነሱም እንደዚያው ናቸው። የመጨረሻ ቻንስ ላይ ነን ያለኑ። ምንም መፍትሄ እናገኝም። መውጣት መግባት የለም። ምንበላ ምንጠጣ የለንም። የቃን ልጆች እንደዛ ተሰብስቦ ከኛ ስር እየጨው ነው ያሉት። ሰፈሩ ምን ይባላል? ያላችሁበት፣ ያለንበት ሰፈር ምንድን ነው ይባላል? ጎልጀኖ ከተማ ውስጥ በሆነው በቃ ጎልጀኖ ትባላለች። ሰፈሪቷ ጎልጀኖ ጎልደ ነው። አዎ አዎ። ቁጥር ምናምን አለው እንደዚህ ተለይቶ የሚታወቅበት ምናልባት ባለስልጣኖች ቢጠይቁን የምንሰጣቸው፣ የቤታችሁ ቁጥር፣ የመንገድ ስም እንደዚህ ያለ የት እንዳላችሁ፣ በትክክል የት እንዳላችሁ ለማወቅ ነው። ምንም ቁጥር የላትም። በቃ እንደዚሁ ዝም ብሎ የምንኖርበት ሰፈር ናት እንጂ ምንም ቁጥር እንትን የላትም። ከበላ የላትም። አዎ የቤት ቁጥርስ እንደዚህ ነገር የለም ምንም ነገር የለውም። በቦታ ነው መተዳደሩ እና የመጨረሻ ቻንስ ላይ ነን ያለን። በቃ ምንም የምናደርገው እና የት የምንገባ እና የምንወጣበት አጤን ነው ያለ ነው በሕይወት ገቦች ተሰብስቦ ነው ያሉት። ህጻናቶቹ ራሱ በጣም ያሳዝኑት ሁኔታ ላይ ናቸው ያሉት። መልሽ መደውላለሁኝ። እሺ፣ ሸባቱ አመሰግናለሁ። እሺ። የሶማሌላንድ የጸጥታ ሚኒስትር ዴኤታ መሐመድ ሙሳ ዴሬ ለኢትዮጵያውያኑ ጥበቃ እንዲደረግ ሰራዊቱን እንደሚያዙ ተናግረው የነበረ ቢሆንም ጥቃትን ከኢትዮጵያውያኑ ያራቀ ኃይል የለም። የመንግስታቱ ድርጅት የስደተኞች ጉዳዮች ባለቤቱ ዩኤንኤችሲአርም የለም። የኢትዮጵያ ኤምባሲ ድምፅና እጆችም እኛ እስከፈለግናቸውና ለዚህ ፕሮግራም ቀረጻ ስቱዲዮስ ከገባንበት ጊዜ የሉም። በሀገር ውስጥም በውጭም በጥቃቶች እየተንገላቱ ያሉ ዜጎችን ድምፆች መፍትሄ እስኪያገኙ፣ ደህንነታቸው እስኪረጋገጥ ማሰማታችንን እንቀጥላለን።